በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ሰብአዊ መብቶች የልማትና የሰላም መሠረቶች ናቸው ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመት በበኩላቸው የዘረኝነት፣ የባዕድ ጠሌነትና የገናና ብሔርተኝነት ከፍ ማለት ለዓለም ሰላም ብቻ ሳይሆን ለሰብአዊ መብቶች ስጋት የጋረጠ መሆኑን ተናግረዋል። መለስካቸውማ ዝርዝሩን ይዟል። በሰብአዊ መብቶች ጉዳይ ላይ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ከፍተኛ አካላት መካከል ውይይት ሲደረግ ይህ የመጀመሪያው ነው። ከረፋዱ ሶስት ሰዓት በኋላ በተጀመረው በዚህ ውይይት መክፈቻ ላይ ንግግር ያደረጉት በመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዛይድ ራእድ አል ሁሴን ውይይቱ ለአህጉሪቱ ህዝቦች የለውጥ ዕድል ሊሰጥ እንደሚችል ያላቸውን ተስፋ ገልጸዋል። ገና በንግግራቸው መነሻ በዓለም በመላ የዘላቂ ሰላምና ልማት ቁልፍ መርሆች የፍትሕ የእኩልነትና የሰው ልጅ ክብር ተጠቃለው የተያዙት በሰብአዊ መብቶች ውስጥ እንደሆነ አስገንዝበዋል። እነዚህን መሠረታዊ የሰው ልጆችን ፍላጎቶች ነጣጥለው የሚመለከቱ ወገኖችን በሚሞግት መልኩም የሚከተለውን አክለዋል። ሰብአዊ መብቶች ይደርሳል በኋላ ይሰራል የሚባሉ አይደሉም። አገሮች የልማት ሥራ ካከናወኑ በኋላ በሁለተኛነት ወይም በመጨረሻ የሚታሰቡም አይደሉም። ሰላም ከተረጋገጠ በኋላ የሚተገበሩ የፕሮጀክት ሥራም አይደሉም። መብቶች ልማትን የሚያጣድፉ ነዳጅ ናቸው። መብቶች ልማት የሚገነባባቸው ጡቦች ወይም ሆሄያት ናቸው። የመድረኳቻቸው የአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትም በንግግራቸው በየጊዜው በተለያዩ መልኮች ስለሚሸረሸሩት የሰብአዊ መብቶችና ይህን ተከትሎ ሊመጣ ስለሚችለው መከራ ነበር የጠቆሙት። እነዚህን ዓለም አቀፍ ስምምነቶችን እየጣሱ የሚገኙ የተናጠል እርምጃዎች የተለያዩ የበይነ መንግሥታት አካላትን እያዳከሙ ስለ መምጣታቸውና ይህም ለዓለም ሰላም አስጊ አደጋ መደቀኑን አመልክተዋል። ይህ ሀቅ አደገኛነቱ ለዓለም ሰላም ብቻ አይደለም በመሠረታዊ ደረጃ ከሰብዓዊ መብቶች የሚቆጠሩትን የሰብዓዊ ክብር እሴቶች መቻቻልና ሌላውንም ለመቀበል ጭምር እንቅፋት የሚሆን አደገኛ ሐቅ ነው። የእንግዳና የመጤ ጥላቻ፣ የዘረኛነትና የገነነ ብሔረተኛነት እንዲሁም ልዩነትን ከፍ ማድረግ፣ የማንነትን ትርጉም ዋጋም ከሚገባው በላይ ማናር በእርግጥ ከፍተኛ ፈተና ሆኗል። ዛሬ በመላው ዓለም ስለሚታየው የዘረኝነት አርቆ ማስተዋል የጎደለው ብሔረተኝነት ከዓለም ኅብረተሰብ ለመነጠል የሚወሰዱ የመንግሥታት እርምጃዎችና የመሳሰሉት ሁሉ በእርግጥም ለዓለም አቀፋዊ ተቋማት ከባድ ፈተና እየጋረጡ መሆናቸውን ረአድ አል ሁሴንም ይስማማሉ። እነዚህ እርምጃዎች ደግሞ የማታ ማታ ሰብአዊ መብቶችን የሚጋፉ መሆናቸውን የጠቆሙት ኮሚሽነሩ በተባበሩት መንግሥታት ድርጅት ጽፈት ቤታቸው ዋናው ትኩረት መሠረታዊ የሰው ልጆች መብት አያያዝ በየሀገሮች ምን ይመስላል የሚለው እንደሆነም ያስገነዝባሉ። ጽህፈት ቤታቸው ይፋ የሚያደርገው ዘገባም ለማንም የማያዳላ እንደሆነ ነው ያስረዱት። በመንግስታቱ ድርጅት የሰብአዊ መብቶች ቢሮ በመላው ዓለም ያለውን የሰብአዊ መብቶች አያያዝ እንቃኛለን እናም በአንዳንድ የአፍሪካ ሀገሮች የምናያቸው ችግሮች በሌሎች የዓለም አካባቢዎችም የሚታዩ ናቸው። በምናቀርባቸው ነጥቦችም ሆነ የምክር ሐሳቦች ወገንተኛ ላለመሆን ጥረት እናደርጋለን። በተባበሩት መንግሥታት ድርጅት ሥር ከሚገኙ ልዩ ልዩ አካላት ጨምሮ ከብዙዎቹ ሌሎችም ዓለም አቀፍ አካላት ጋር በተሻለ ሁኔታ ፍሬያማ ውጤት እንዳስመዘገብን አምናለሁ። በሲቪል ማኅበረሰብ ላይ በሚጣሉ እገዳዎች ኮንጎ ዲሞክራሲያዊት ሪፐብሊክን ወይም ታንዛኒያን ልንነቅፍ እንችላለን። ይህንኑ ግን በካምቦዲያም በቬኔዙዌላም በሃንጋሪም በፈረንሳይም በዩናይትድ ስቴትስም እናደርጋለን። ራድ አል ሁሴይን አክለውም ለአፍሪካ ሕብረት የሚከተለውን ጥሪ አቅርበዋል። የአፍሪካ ሕብረት ታላቅ ኃይል ነው። በተፈጥሮም የምንደጋገፍ መሆናችንን አስባለሁ። በዚህች አገር ብቻ ሳይሆን በመላው ዓለም ለሚገኙ ሴቶችና ወንዶች መብቶች እንድትቆሙ እጠይቃለሁ። በሚሊዮኖች የሚቆጠሩ ትውልደ አፍሪካ በዘረኛነት ምክንያት በየቀኑ ውርደትና ጭቆናን ይጋፈጣሉ። ዘረኛነትን እንቃወማለን። አቀንቃኙ ማንም ይሁን ማን፣ ምንም ያህል ኃይል ቢኖረው፣ ፕሬዚደንት ትራምፕም ይሁኑ ወይም ጠቅላይ ሚኒስትር ቪክተር ኦርባን ወይም ማንም ይሁን ዘረኛነትን እንቃወማለን። የተሻለ ፍትሐዊ ዓለም አቀፍ ማኅበረሰብ ለመገንባት በምናደርገው ልዩ ጥረት ተባበሩን፣ ደግፉን። የአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በበኩላቸው ለሰብአዊ መብቶች የሚደረገው ትግል ከአፍሪካ ኅብረት አጀንዳ የማይነጠር መሆኑን ገልጸው ይህ ከቅኝ ግዛትና ከዘረኝነት ነጻ ለመውጣት ይደረግ ከነበረው ትግል ጋር ጥብቅ ቁርኝት ያለው የኖረ ትግል ነው ሲሉ ተናግረዋል። የመንግሥታቱ ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራዕድ አል ሁሴን ወደ አዲስ አበባ የመጡት በኢትዮጵያ መንግሥት ግብዣ ነው። ኮሚሽነሩ ከኢትዮጵያ ከፍተኛ መንግሥት ባለሥልጣናት፣ ከተቃዋሚ ፓርቲ መሪዎች፣ ከእስር ከተፈቱ የፖለቲካ መሪዎች፣ ከሲቪክ ማኅበረሰቡ መሪዎች ጋር እንደሚነጋገሩም ታውቋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ